የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ጥሪ ያቀረቡ ዝርዝሩን መለስካቸው አማረ ይዟል። ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግስታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማኅበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬ ዕለት የሰውን ልጆች ሁሉ ተስፋ ሕልምና አድማሳዊ ፍላጎት ያካተተው የተባበሩት መንግስታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሰራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋ እንቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉቴሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግሥታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ምስተር አይንያስ ቻፒንጋ ቹማ ናቸው። ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና እድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና። የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋ አንቆርጥም፣ ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሔ መሆኑን እናውቃለን። ባያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋ አንቈርጥም፣ ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሠረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋ አንቈርጥም ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን። ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግሥታት ምስረታ መታሰቢያ ዕለት ሁላችንም የተባበሩት መንግሥታት ቃል ኪዳኖችን ለመጠገን ፕላኔታችንን ወይንም ምድራችንን ለመፈወስ፣ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግሥታቱ ድርጅት የአንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግሥት ወክለው የተገኙት የሀገሪቱ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የሚሰጠውን ከፍ ያለ ስፍራ አስታውሰዋል። ኖ ዳውት የዩናይትድ ኔሽንስ ኢዝ አ ላርጅስት ቦዲ ሰርቪንግ። የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና ምክክር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁኑ ወቅትም የአፍሪካ ኢኮኖሚክ ኮሚሽንን ጨምሮ የሀያ ስምንት የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው። የተባበሩት መንግስታት ድርጅት በኦፊሴል ህልውናው የታወቀው የዛሬ ሰባ ሶስት ዓመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ፣ ፈረንሳይ፣ ሶቪየት ኅብረት የዩናይትድ ኪንግደም እና የዩናይትድ ስቴትስ መንግስታት የድርጅቱን ቻርተር ካጸደቁ በኋላ ነበረም። በመስራች መንግስትነት የሚታወቁት ግን ሀምሳ የዓለም ሀገሮች ብቻ ናቸው። ከእነዚህም መካከል ኢትዮጵያ አንዷ ስትሆን ግብፅና የደቡብ አፍሪካ ኅብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።